Voice of America. Yeah. በነ አቶ መላኩ ፋንታና በሌሎች ሁለት መዝገቦች የሙስና ክስ ተመስርቶባቸው ለዛሬ ለብይን ተቀጥሮ የነበረ ተከሳሾች ጉዳይ ለሳምንት ጥቅምት 15 2008 ዓ.ም ምረት ተቀጥሯል። የከፍተኛው ፍርድ ቤት 15ኛው የወንጀል ችሎት ጉዳዩን የቀጠረው ከህገ መንግስት አጣሪ ኮሚሽን ውሳኔ በኋላ ብይኑ አልደረሰንም በሚል እንደሆነም ታውቋል። መለስካቸው አምሃ የችሎቱን ሂደት በስፍራው ተገኝቶ ተመልክቷል። ከሰለሞን አባተ ጋር ስለ ዕለቱ ማምሻውን ተነጋግረዋል። መለስካቸው እንደምን አመሸ? እኝታ፣ ሰለሞን እግዚአብሔር ይመስገን። ዛሬ ችሎት ውለህ ነበር ፍርድ ቤትና፣ በእነ አቶ መላኩ ፋንታ መዝገብ የተመሰረተው ክስ ሂደት ምን ይመስል ነበረ? ምን ላይ ተደረሰ? ይሄ በዚህ መዝገብ ላይ የተከሰሱት ክሶች በተመለከተ ከዚህ በፊት አቃቢ ህግ ምስክር የማሰማት ሂደት ጀምሮ ነበረ። ይሄ ተቋርጦ ነበር በመሀል በክረምቱ ምክንያት ጭምር ነው። ግን ዋናው ነገር ይሄ ጉዳይ እየታየ ባለበት ሁኔታ አዲስ የጉምሩክ አዋጅ የተሻሻልለ አዋጅ ወጥቶ ነበረ። በዚህ አዋጅ መሰረት ቀደም ሲል ያለ ቀረጥ የገቡ ገቡ ተሽከርካሪዎች ለሶስተኛ ወገን ማስተላለፍ እና በጉምሩክ ማጭበርበር ወንጀል በተመለከተ በወንጀል መልክ የሚያስቀጣ ነበረ በዚህ በአዲሱ አዋጅ መሰረት ግን በገንዘብ ቅጣት ብቻ እንዲያበቃ የሚደነግግ ድንጋጌ ወጥቷል ይሄ በሁለት ሺ ስድስት ዓመተ ምህረት የወጣው አዋጅ ቁጥር ስምንት ሀምሳ ዘጠኝ ዝባር ሁለት ሺ ስድስት የሚባለው ማለት ነው በትክክል እሺ በዚህ ምክንያት ተከሳሾቹ ይሄው ጉዳይ እየታየ ያለ ፍርድ ቤቱ ይሄ ጉዳይ ብይን ለመፍጠትም ሆነ ለምንም እርስ በእርሱ የሚቃረን ስለሆነ የህገ መንግስት አጣሪ ጉባኤ ከህገ መንግስቱ ጋር ሊጋጭ ይችላል በሚል ማለት ነው። አዎ ይህንም በትክክል ተመልክቶ ውሳኔ የሚሰጠው ልኮ ነበረ። አጣሪ ጉባኤው ግን ሁለቱ አዋጆች በምንም መንገድ የሚቃረኑ አይደሉም ብሎ መልሶለታል። ወይም ደግሞ ህገ መንግስቱን አይሸረሽረውም ወይም አያጣምሙም የሚል ውሳኔ ላይ ነው የደረሰው። ምክንያቱም ምክንያቱም እንደምትነግረኝ የኢፌዴሬ ህገ መንግስት አንቀጽ ሀያ ሁለት ላይ እንደዚህ አይነት ህግ በሚወጣበት ጊዜ የደነገገው ድንጋጌ አለ። ትክክል ይሄ ድንጋጌ ነው የሚለው ለተከሳሽ የሚጠቅመው ድንጋጌ ነው ፍርድ ቤት መያዝ አለበት፣ በዚያ መሰረት ነው ማየት አለበት። አሁን ሁን የሚል ነገር አለ። ያለፈውም ይሁን አዲሱ ህግ ተከሳሹን ጠቅሞት በሚገኝ ጊዜ በዚያ መሰረት ይዳኛል ነው በትክክል ህግ ወደ ኋላ ተመልሶ አይሰራም የሚላለው በአጣሪ ጉባኤው አስተያየት፣ ሁለቱ የሚቃረን አይደለም ብሎ ሰጥቷል። በዚሁ መሰረት እንግዲህ ፍርድ ቤቱ ዛሬ መስጠት የነበረበት ይሄ የአጣሪ ጉባኤውን ውሳኔ ተከትሎ አይቃረንም፣ አይጣረስም ብሎ ብይኑን መስጠት አለበለዚያ ደግሞ በዚህ በአዲሱ መሰረት ብቻ ነው የምሰራው ብሎ ማሳለፍ አለበት። ይህን ነገር አዲሱ ይህን ነገር መመዘን አለበት። አዲሱ አዋጅ ምን አይነት ድንጋጌ ነው የያዘው? አዲሱ አዋጅ እንግዲህ ከቀደመ አዋጅ በጣም ለስለስ ያለ በወንጀል የማይቀጣ ነገር ግን በገንዘብ የሚቀጣ ብቻ ነው። ተፈጽመዋል በሚባሉ ግድፈቶችና ተፈጽመዋል በሚባሉ ማጭበርበር ወይንም ለሶስተኛ ወገን ከግብር ነጻ በሆኑ እና በመጡ እና የተገኙ ተሽከርካሪዎቹ ማንኛቸው ነው ነገሮች ለሶስተኛ ወገን አሳልፎ መስጠት በፊት በወንጀል ያስጠይቅ ነበር። አሁን ግን ይህንን በገንዘብ ቅጣት ብቻ የሚታለፍ ጥፋት ሆኖ ተገኝቷል። ስለዚህ እነዛን የወንጀል ጉዳዮች አስተዳደራዊ አድርጓቸዋል ማለት ነው። ትክክል። እሺ። ስለዚህ እንግዲህ አሁን ዛሬ በዋለው ችሎት ይሄ ብይን አልደረሰልኝም ብሎ የከፍተኛው ፍርድ ቤት አስራ አምስተኛው ችሎት ለ ጥቅምት ከአስራ አምስት ቀጥሮታል ይህንን በማድረግ ላይ ያለ የአቶ ገብረ ዋል ጠበቃ ይሄ ጉዳይ እንደገና እንዲታይልን እርስ በርሱ ይቃረናል የሚል እኛም አመልከትናል አጣሪ ጉባኤ ብሎ አቅርበው ነበረ ይሁንና ፍርድ ቤቱ ለእኛ የደረሰን እግድ የለምና ወደፊት አስራ አምስት ላይ ብይናችን መስጠታችንን እንቀጥላለን ብሎ ደምድሞታል ማለት የአቶ ገብረ ዋህድ ጠበቃ በቀደመው ሕግ ነው መዳኘት የሚፈልጉት ወይስ አዲሱን ሕግ ነው የሚመርጡት? በአዲሱ ሕግ መሰረት እንዲታይላቸው ነው የሚፈልጉት እንደምገምጠው ግን ፍርድ ቤቱ ቀደም ብሎ በተሰጠው ውሳኔ መሰረት ከአጣሪ ጉባኤ በመጣው ብያኔ መሰረት የሚሄድ ከሆነ በሁለቱም በኩል ሊያ ይችላል ማለት ነው። አይቃረንም ብሎ ከወሰነ ለተከሳሾቹ በሚጠቅማቸው ሁኔታ ማለት ነው። በህገ መንግስቱ መሰረት ላይሆንም ይችላል እሱ አይቃረንም ካለ እኮ ፍርድ ቤት የሚወሰነው ውሳኔ አይታወቅም። አሁን ስለዚህ ነው እንደ መሰለኝ እንግዲህ አቶ ገብረዋን ጠበቃ ይህን ያመለከቱት ደንበኛቸው በሚጠቀሙበት መንገድ እንዲታይላቸው ለማመልከት ነው። አመልክተናል እኛም፣ ለአጣሪ ጉባኤ ብለው የሚናገረ ሁሉም ተከሳሾች ቀርበው ነበር በዛሬው ችሎት ላይ። እኔ ያየኋቸው አንድ ስምንት የሚሆ ናቸው። ጠበቆቻቸው የሁሉም ቀርበው ነበር። ችሎቱ ተሟልቶ ነበረ። ችሎቱ ተሟልቶ ነበረ ላየ ከሆነ መለስካቸው፣ አመሰግናለሁኝ። እንግዲህ ሳምንት ደግሞ የሚሆነው ሁኔታ ተከታትለን እንዘግባለን። በጣም አመሰግናለሁ ሰለሞን። ደህና ምሽ መለስካቸው፣ ደህና ምሽ